ኢትዮጵያ መንግስት የብር ከዶላር አንጻር ያለው የመግዛት አቅም በገበያ ተመን እንዲወሰን ያደረገው ውሳኔ ተግባራዊ ከተደረገ ሁለት ሳምንት አልፈውታል። ነዋሪዎች ውሳኔውን ተከትሎ ለምግብ የሚሆኑ ፍጆታዎች ዋጋ በከፍተኛ ሁኔታ መጨመሩን ሲገልጹ፣ በአንጻሩ ነጋዴዎች በበኩላቸው ገበያው እየተረጋጋ መምጣቱን ይናገራሉ። የአዲስ አበባ ከተማ የንግድ ቢሮ በበኩሉ አላግባብ ዋጋ ጭማሪ ባደረጉ ነጋዴዎች ላይ እርምጃ መወሰዱንና ገበያውን የማረጋጋት ስራ እያከናወነ እንደሚገኝ አስታውቋል። አስማማው ነው። ለዛሬው ንግድና ምጣኔ ሀብት ዝግጅታችን ተከታዩን ዘገባ አሰናድተዋል። የብር ከዶላር አንጻር ያለው የመግዛት አቅም በገበያ ተመን እንዲወሰን ያደረገው የማክሮኢኮኖሚ ማሻሻያ ሲል መንግሥት የሰየመው ውሳኔ ተግባራዊ ከተደረገ ሁለት ሳምንታት አልፈዋል። የአሜሪካ ድምፅም የኑሮ ሁኔታውና የንግድ እንቅስቃሴው በምን ሁኔታ ላይ ይገኛል ሲል የተለያዩ የኅብረተሰብ ክፍሎችን አነጋግሯል። የአዲስ አበባ ከተማ ነዋሪ የሆነችውና በአነስተኛ ንግድ ላይ ተሰማርተው የምትገኘው ወይዘሮ መሠረት ውሳኔውን ተከትሎ ለምግብ የሚሆኑ ፍጆታዎች ዋጋ በከፍተኛ ሁኔታ ጨምሯል ትላለች። በሽንኩርት አሁን በቃ ይሄ ነው የማትለው ሽንኩርት ዘጠና ብር ነው አርባ አምስት ነበር እጥፍ ነው የጨመረው ከአርባ አምስት ወደ ዘጠና እንግዲህ ዘጠና መነሻው ነው መድረሻው ከዛ በላይ ነው ሌላ የሚባለው ድንች ቲማቲም ደህና ናቸው እነሱ ደህና ናቸው እና ዘይት አለ ዘይት በዛ ላይ ኦቨር ሄዷል ግማሹ እየደበቀ የለም ይላል እንጀራ ሀያ ብር አንዷ አስራ አምስትም አስራ ስድስትም አሁን አስራ ሰባት ላይ ነበር። አሁን ከዶላሩ በኋላ ሀያ ብር ገብቷል። እንግዲህ በሰፈራችን፣ በሌላው ደግሞ እንደምታየው ይጨምራል። በጨመረ ቁጥር በአሁን ሰዓት ስታስበው ተከራይቶ ይኖራል። የማብራት ፍጆታ ደግሞ ኦቨር እየሄደ ነው። ገዝቶ መብላት የሚቻልበት ሰዓት ላይ አይደለም። መኮረኒም ብትል ፓስታም ብትል በጣም ኦቨር ሄዷል። ከሚከፈለው ክፍያና ሰው ከሚኖረው አኗኗሩ ጋር ገበያው እኩል ሊሄድ አልቻለም። ሌላው በከተማዋ ትልቁ የንግድ ስፍራ በሆነው መርካቶ በሞባይል ሽያጭ ላይ የተሰማራው አቶ ዮሐንስ ይመኑ በበኩሉ ውሳኔውን ተከትሎ የምርቶች ዋጋ ሻቅቦ የነበረ ቢሆንም አሁን ግን ገበያው እየተረጋጋ መምጣቱን ይናገራል። መጀመሪያ ይህ ነገር እንደተፈጠረ ሰሞን ትንሽ ሰው መደናገጥ ነገር ነበረና ሁሉም ሰው በቃ ጥርፊያ ላይ ነበረ። ዕቃ ለመግዛት የሚሸጥ ሰው ደግሞ በአንጻሩ አልነበረም። ያው ዕቃ ይጨምር ይችላል በሚል ሂሳብ ማለት ነው። ሰው ምን እንደሚፈጠር እርግጠኛ ሆኖ መናገድ ስለማይችል ዝም ብሎ ሁሉም በተቻለው መጠን በቃ ብር እቃ ሊያዘ የሚል ጥርፊያ ላይ ነበረ። በቃ ማለት የያዘም ሰው መሸጥ አይፈልግም። ብር የያዘም ሰው ያው በተቻለው መጠን መግዛት ስለሚፈልግ ባገኘው ሁሉ ዋጋ ይገዛ ነበር እና በዚህ የሚያክል መጠን ማለት ይከብዳል። በቃ ሰው ምን ያክል እንደጨመረ ምናምንም አያውቅም። በቃ ዝም ብሎ እንደ መሰለው ነበረ። የእብድ ገበያ ነበር የሚመስለው። አሁን ግን ያው ነገሮች እየተረጋጉ ይመስላል። ያው ከብላክ ማርኬት ካለው እንትን ጋር ያው አሁን መንግስት ያወጣውን እንትን ተመታታይ የሆነ ስለመጣ አሁን ነገሮች እየረገቡ ነው ያሉት። አሁን ሁሉም ይሸጣል፣ ይገዛል። ዋጋቸውም ያው እየቀለሱ ያሉ ቀድሞ ወደነበረው ሁኔታ እየተመለሰ ነው ያ በአንጻሩ በከተማዋ አገልግሎታቸውን በውጭ ምንዛሬ የሚሰጡ ተቋማት ለአገር ውስጥ ተገልጋዮች አሁን ባለው የብር ተመን መሠረት ዋጋቸውን ለማስተካከል መቸገራቸውን ይገልጻሉ። የዋሽንግተን ሆቴል ሥራ አስኪያጅ አቶ ማናዬ ተስፋዬ እንደሚያስረዱት በርካታ ተወዳዳሪ ባለው የሆቴል ኢንዱስትሪ እስካሁን ይህ ነው የሚባል የዋጋ ጭማሪ አልተደረገም። ይሁንና በቅርቡ መሻሻሉ ግን አይቀርም ይላሉ። ከስተመሩን እንደ ዶላር ጭማሪ ለምሳሌ ዛሬ ላይ አንድ መቶ አንድ ብር ሂሳብ ነው እንግዲህ አንድ ዶላር በኢትዮጵያ ብር እየተመነዘረ ያለው ስለዛ ድሮ ሆቴሎች በምንሸጥበት ለምሳሌ አንድ ድሮ በመቶ ዶላር የምንሸጥ ሆን አሁን ላይ በአንድ መቶ አንድ ብር ሂሳብ ኤክስቼንጅ ሬት መጠን በኢትዮጵያ ብር ለሚከፍሉ ሰዎች መጠየቅ ከባድ ነው ከባድ ነው። ከተማ ውስጥ ዲማንድ እና ሰፕላይ ትንሽ ልዩነት ስላለ ክሊያንስ ሄደ ያለ ወደ ሌላ ቦታ ማለት ነው። ስለዛ እያጣጣምን ከድሮ የተወሰነ ጨምረን ባላንስ አድርገን ለሚሄድ እየሞከርን ያለ ነው። ምግብና መጠጥ ነገር ላይ እኛም አቅራቢዎቻችን የተለየ ዋጋ አምጥተውብን ስላልሆነ እኛም የዋጋ ድማሪ ያደረግን ነው የመኘት አገልግሎት ላይ በኢትዮጵያ ብር የሚከፍሉት ክሊያንቶች ላይ የተወሰነ ጭማሪ የተደረገበት ሁኔታ ይኖራል። መንግስት የዋጋ ንረትን ለማረጋጋት የሚውል ተጨማሪ ከግማሽ ትሪሊየን ብር በላይ በጀት እንዲያጸድቅለት የሕዝብ ተወካዮች ምክር ቤት እንደሚጠይቅ የገንዘብ ሚኒስቴር በቅርቡ ማስታወቁ ይታወሳል። ምክንያታዊ ባልሆነ መንገድ በተለያዩ ሸቀጦችና ምርቶች ላይ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይም እርምጃ በመውሰድ ገበያውን ለማስተካከል እየሠራ መሆኑንም መንግስት እየገለጸ ነው። በአዲስ አበባ ከተማም ውሳኔውን ተከትሎ ምርት መደበቅና የዋጋ ጭማሪ ያደረጉ ነጋዴዎች መኖራቸው የሚናገሩት የከተማዋ ንግድ ቢሮ ምክትል ኃላፊ ወይዘሪት ቅድስት ስጦታው አንድ ሺህ በሚደርሱ ነጋዴዎች ላይም ቢሮቸው እርምጃ መውሰዱን ይናገራሉ። የተወሰደው እርምጃው ከማስጠንቀቂያ ጀምሮ ቦችን ባለፈው ደግሞ አሸገር ለዘላለም ሊቀመጥ የሚል ህግ የለም። እንደየሁኔታው እንደየጥፋቱ ክብደት እና ቅለት እየታየ ውሳኔዎች እየተወሰኑ ምርትም ወደ ገበያ የማውጣት አማራጭ መሞር እየተከተለ ነው ያለ ነው። ከዛ በዘለለ ግን ምርት የተከማቸባቸው ቦታዎች ላይ እንደዚሁ አይተን ለህብረተሰቡ፣ ለሸማች ህብረት ስራ ማህበራት በዩኒየኖች አካባቢ ለህብረተሰቡ እንዲሰራጭ የተደረገበት ሂደት ነው ያለ። ለየ ጊዜው የሚወሰዱ እርምጃዎች አሉ። አንድ ሺ በላይ ነጋዴዎች ላይ እርምጃ ወስደናል። የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ ትናንት ነሐሴ ስድስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ብቻ ያለአግባብ ዋጋ የጨመሩ ከአንድ ሺ አንድ መቶ በላይ የንግድ ተቋማት መታሸጋቸውን አስታውቋል። እየወሰድኩት ነው ባለው የቁጥጥር ስራዎች ምክንያትም የምግብ ዘይት ዱቄትና የስኳር ምርቶች ላይ በአገር አቀፍ ደረጃ ዋጋቸው መረጋጋቱን ሚኒስትሩ ካሳሁን ጎፌ መናገራቸውን በይፋዊ የማህበራዊ ትስስር ገጹ አስታውቋል። ኃላፊዎቹ የሚበሉ እንጂ ወይዘሮ መሰረት ግን በዚህ ሀሳብ አይስማሙም። ዘይትን ጨምሮ ቁጥጥር ይደረግባቸዋል የተባሉ ምርቶች አሁንም በውድ ዋጋ መሸጣቸው ቀጥሏል ይላሉ። እኔ መንግስት እየተቆጣጠረ ነው፣ ዛሬ ቢቆጣጠር መስኮት ይታሸጋል። የሚሰራ በአሁን ዘይት ታሸጉ ተባለ፣ የተወሰነ ክፍለ ከተማ ታሽጎ ያተዘር እንትን ተብሎ እየተሰጠ ነው ለህዝቡ። እርግጥ ነው ግን፣ በመስኮት ይታሸግ በበር ደግሞ የሚገዛ ይጠፋ፣ ያለው ይገዛል፣ የሌለው ድሃ ነው ካሸጋይ ቀር ከላይ ጀምሮ እስከ ታች ድረስ ወርዶ የሕዝቡን መጎሳቆል እና የሕዝቡን ጭንቀት፣ የሕዝቡን ተቃውሞ ሰምቶ ወደፊት የሆነ መፍትሄ እንዲሰጥ ነው የምንፈልገው። የአሜሪካ ድምፅ ከዚህ በፊት ያነጋገራቸው የምጣኔ ሀብት ባለሙያዎችም ይህ በመንግስት የሚወሰደው የንግድ ተቋማትን የማሸግ እርምጃ ችግሩን እንደማይቀርፍና ይልቁንም መንግስት የገበያውን ክፍተት መሙላት ላይ ትኩረት ማድረግ እንዳለበት አስገንዝበዋል። ነዋሪዎቹ ከሚያነሱት የምርት አቅርቦት እጥረት አንጻር የጠየቅናቸው ናቸው። የአዲስ አበባ ንግድ ቢሮ ምክትል ኃላፊ ወይዘሪት ቅድስ ስጦታው ከፌዴራል መንግስት ጋር በመሆን የምርት አቅርቦትን ለማሳደግ እየተሠራ መሆኑን ተናግረዋል። በመንግስት በኩል የተደረጉ ግዥዎች ወደ ሀገር እንዲገቡ እየተደረገ ነው ያለው ከአስራ አራት ሚሊዮን ትርዛይት እንዲገባ ተደርጓል። ከዛ በተለለ ደግሞ ጉምሩክ አካባቢ ቆመው የነበሩ ተሽከርካሪዎች እንዲለቀቁ፣ ተሳቢዎች ዘይት ጭነው የቆሙ ሌሎች ምርቶች ሩዝ፣ ዱቄት፣ ዘይት የመሳሰሉትን ጭነው የቆሙ ተሽከርካሪዎች ነበሩ። ከዚህ ሰባት ጋር ተያይዘው ማለት ነው። እሱን ቤትን ለማድረግ ተሞክሯል። ከሌሎች ምርቶች ጋር ተያይዘው ያው እንደ መንግስት የተገነቡ የገበያ ማዕከላቶች አሉ። ለእነዚህ የገበያ ማዕከላት አምራቹ ራሱ እና ጅምላ ነጋዴው ሱቅ አግኝቶ ራሱ እንዲሸጥ ነው እየተደረገ ያለው ማለት ነው። የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ የብርን የመግዛት አቅም በከፍተኛ ሁኔታ ያዳከሙት ባንኮች በዛሬው ዕለት የአንድ ዶላር የመግዣ ዋጋ ከአንድ መቶ ሁለት ብር በላይ አድርሰዋል። የመሸጫ ዋጋው ደግሞ ከአንድ መቶ አስራ ስድስት ብር በላይ ሆኗል። የብር የመግዛት አቅም መዳከም መቀጠሉ በንግድ ስራ ላይ በተሰማሩ ነጋዴዎች ዘንድ አሁንም ፍርሃት ማጫሩን አቶ ዮሐንስ ሲመኑ ይገልጻሉ። በካምፓኒዎች በኩል ያለው ነገር ያው ስቴድ ስላልሆነ አሁን የዶላር ምንዛሬ ያው ፍራቻ አለ። እንደ በፊቱ ዲል አድርገ ምናም በዚህ ሳምንት ውስጥ እንደዚህ ቀፈጣሉ ምናም የሚባለው ነገር የለም አሁን ምክንያቱም ነገ ምን ሊፈጠር እንደሚችል ማንም አያውቅም። እንደዚህ አይነት ስጋት አለ በነጋዴዎች ዘንድ። የኢትዮጵያ መንግስት የብርን የመግዛት አቅም ማዳከሙ ቋሚ ደመወዝ ያላቸውና ዝቅተኛ የህብረተሰብ ክፍሎችን የበለጠ እንደሚጎዳ ባለሙያዎች ይናገራሉ። አሁን የከተማ ነዋሪ በልቶ ለማደር እየታገለ ነው የሚሉት ወይዘሮ መሰረትም መንግስት አድርገዋሉ ያለውን ድጋፍ ልክ እንደሷ ላሉ በዝቅተኛ ኑሮ ላይ ለሚገኙ ነዋሪዎች ካላደረገ ግን መጪው ጊዜያት የከፉ ይሆናሉ ሲሉ ስጋታቸውን አጋርተውናል። ተወሰነ አቅም ሲኖርህ ሰርተህ ተከራይ ለሚኖሩ ተከራይ ያችን ሰርቶ አምጥቶ ለቤት ኪራይ ነው ቀለምን ይሆናል ይሆነ። ስለዚህ ጎዳና ላይ ወርቆ ለችግርና ለረሃብ መጋለጥ ነው በዚሁ ከቀጠለ። የኢትዮጵያ መንግስት ላለፉት ዓመታት ከዓለም አቀፍ አበዳሪ ተቋማት ጋር ሲያደርገው የነበረው ድርድር ስምምነት ላይ መዳረሱን ተከትሎ የዓለም ባንክ በሚቀጥሉት ሶስት ዓመታት ውስጥ በድጋፍ በብድርና በዳሽግሽግ በአጠቃላይ አስራ ስድስት ነጥብ ስድስት ቢሊዮን ዶላር እንዲሁም ዓለም አቀፉ የገንዘብ ተቋም አይኤምኤፍ ደግሞ በአራት ዓመት ውስጥ የሚለቀቅ 3.4 ቢሊዮን ዶላር የብድር ስምምነት ማድረጋቸው መገለጹ ይታወሳል። ለአሜሪካ ድምፅ አስማማ አየነው ዋሽንግተን ዲሲ።